ዩናይትድ ስቴትስ በአፍጋኒስታን የምታደርገው ወታደራዊ ጣልቃ ገብነት በዚህ ሳምንት መጀመሪያ አብቅቷል። ይሁን እንጂ በታሊባን ቁጥጥር ስር ያለውን የአፍጋኒስታንን ሕዝብ መብት ለማስከበር የሚያስችሉ የዲፕሎማሲና የኢኮኖሚ አማራጮች አሉ ሲሉ የዩናይትድ ስቴትስ ባለስልጣናት ተናግረዋል። በሌላ በኩልም የዩናይትድ ስቴትስ ከካቢኔ አባላት በአፍጋኒስታን ጉዳይ ለመጀመሪያ ጊዜ የተናገሩት የመከላከያ ሚኒስተር ሎይድ ኦስተን ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል። የቪኦኤ ሪፖርተሮች ከተለያዩ ስፍራ ያጠናቀሩትን ዘገባ ደረጀ ደስታ ያቀርበዋል። ታሊባን ሙሉውን የካቡል አውሮፕላን ማረፊያ፣ መላውን በሚባል መልኩ አፍጋኒስታንን ተቆጣጥሯል። ይሁን እንጂ በተለይ የአፍጋኒስታን ሴቶች በሚጠይቁት የሰብአዊ መብት ጥያቄዎች ታሊባን ከወዲሁ ፈተና እየገጠመው ነው። አገሪቱን እያጠቃ ያለው ከፍተኛው ድርቅም አገሪቱ ያለ ዓለም አቀፉ እርዳታ እንደምን አድርጋ እንደምትችለው ጥያቄ ያስነሳ ነው። ምክንያቱም ዩናይትድ ስቴትስ ታሊባንን እንደ አፍጋኒስታን መንግስት አድርጋ በይፋ ገና አልተቀበለችውም። የዋይት ሀውስ ቃል አቀባይ ጀን ሳኪ እንዲህ ይላሉ። ከፌዴራል መንግስቱ አንድም ሰው አልተናገረም። ፕሬዚዳንቱም ሆኑ የመከላከያ ሚኒስቴሩ ወይም ከደህንነት የመረጃ ተቋማት ማህበረሰብ ታሊባኖች ጥሩ ናቸው ብሎ የተናገረ አንድም ሰው የለም አይደል? ያንን እያልን አይደለም። ለዚያ ነው እውቅና ለመስጠት አንጣደፍም ያልነው። የሚሆነውን በግልጽ እየተከታተልን ነው። ዓለም አቀፉ የግብይት ማዕከልን ጨምሮ ልናደርጋቸው የምንችላቸው ብዙ ነገሮች በእጃችን አሉ። ዩናይትድ ስቴትስ የአፍጋኒስታን አውሮፕላን ማረፊያዎች እንዲከፈቱና የአፍጋኒስታን ሕዝብ በቀጥታ እርዳታ የሚያገኝበትን መንገድ እንዲመቻች እየሰራች መሆኑን የውጭ ጉዳይ ሚኒስቴር ትናንት በሰጠው መግለጫ አስታውቋል። ለአፍጋኒስታን የሚሰጠው እርዳታ እየተጠና መሆኑንም መግለጫውን የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ተናግረዋል። ያ የሚወሰነው አዲስ በሚመሰረት የአፍጋኒስታን መንግስት ሁኔታ ይሆናል ሲሉም አስረድተዋል። በተለይ በሴቶች፣ በልጃገረዶች፣ አነስተኛ ቁጥር ባላቸው የማህበረሰብ አባላት የሰብአዊ መብት አያያዝ እንዲሁም በጸረ ሽብርተኝነት አቋምና ከዓለም አቀፉ ማህበረሰብ ጋር ባለው ግንኙነት ይወሰናልን ብለዋል። በአፍጋኒስታን ከታሊባን ቁጥጥር ውጭ በሆነው የፓንጅሺር ክፍለ ግዛት በአህመድ ማሱድ የሚመሩት ጸረ ታሊባን ተዋጊዎች ሰሞኑን ከታሊባን ጋር ከፍተኛ ውጊያ እያካሄዱ ነው። ዩናይትድ ስቴትስ ተቃዋሚዎችን የመርዳት ፍላጎት እንደሌላት የዩናይትድ ስቴትስ መከላከያ ሚኒስትር ፔንታገን አስታውቋል። የፔንታገን ቃል አቀባይ ጆን ከርቢ እንዲህ ብለዋል። የአፍጋኒስታን ወታደራዊ ተልእኮ አብቅቷል። በአፍጋኒስታን የቀሩ የመጨረሻ የዩናይትድ ስቴትስ ወታደሮች ከወጡ ሁለት ቀናት በኋላ ከዩናይትድ ስቴትስ ካቢኔ አባላት በአፍጋኒስታን ጉዳይ ለመጀመሪያ ጊዜ የተናገሩት የመከላከያ ሚኒስትር ሎይድ ኦስትን ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል። በአሜሪካ ታሪክ ግዙፉን ዜጎችን በአየር ትራንስፖርት የማጓጓዝ ስራ አሁን አገባደናል። በጀግንነት ነበር የተከናወነው፣ በጀግንነት አንድ መቶ የሚደርሱ የአሜሪካ ዜጎች በአፍጋኒስታን ወደ ኋላ መቅረታቸው ተነግረዋል። አሜሪካውያንን ሲረዱ የነበሩ ልዩ ቪዛ አመልካቾችም እንዲሁ ከአገር አለመውጣታቸውን የውጭ ጉዳይ ሚኒስትር ባለሥልጣናት ባለፈው ረቡዕ መግለጫቸው አምነዋል። አፍጋኒስታንን አሁንም የሚቆጣጠረው ታሊባን በመሆኑ ዩናይትድ ስቴትስ በዚህ ጉዳይ ከታሊባን ጋር ተቀናጅታ መስራት የሚያስፈልጋት መሆኑን የዩናይትድ ስቴትስ ኤታ ማጆር ሹም ማርክ ሚሌ ተናግረዋል። ጀነራሉ ይህ ከድሮም ጀምሮ ምሕረት የሌለው ቡድን ነው፣ መለወጥ አለመለወጡ ወደፊት የሚታይ ይሆናል። አሁን ግን ዜጎችን ለማዳንና የሚደርስባቸውን አደጋ ለመቀነስ ማድረግ ያለብንን ነገር ማድረግ አለብን ብለዋል። ጀነራሉ በማከልም Uh, it's vicious. It's brutal. It's unforgiving. ጦርነት ከባድ ነው፣ አረመኔና ጨካኝ ይቅር አያሰኝም። አሁን ሁላችንም ህመምና ቁጣ አለብን። ባለፉት ሀያ ዓመታት ውስጥም ሆነ ባለፉት ሀያ ቀናት ውስጥ የሆነውን ነገር ስናይ ህመምና ቁጣ ይፈጥርብናል። በሌላም በኩል ከአፍጋኒስታን እንዲወጡ ተደርገው በአውሮፓ የሚገኙ የአፍጋኒስታን ዜጎችን ወደ ዩናይትድ ስቴትስ የማጓጓዙ ስራ ተጠናክሮ መቀጠሉን ፔንታገን አስታውቋል። መከላከያ ሚኒስትር ሎይድ አውስትን አሁን በየቀኑ አምስት ወይም ስድስት መቶ ሰዎችን ማጓጓዝ የምንችልበት ሁኔታ ላይ እየደረስን ነው። ከአሁን በኋላ በየቀኑ ሁለት ሺህ አምስት መቶ ከሶስት ሺህ ሰዎች ማጓጓዝ የምንችልበት ደረጃ መድረስ እንችል ይሆናል ብለዋል። መከላከያ ሚኒስትሩ ሰሞኑን በቦምብ ፍንዳታ 13 አሜሪካውያንና 170 የአፍጋኒስታን ዜጎችን የገደሉትን በአፍጋኒስታን የሚገኙትን የአይሲስ አሸባሪዎችን በተገቢው ቦታና ጊዜ ዩናይትድ ስቴትስ እንደምትበቀል አስታውቀዋል።